የያዝነው ወቅት ለኢትዮጵያ የበልግ ወራት ጊዜ ነው የሚለው የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን አባተ በልጉ እንዴት እየሄደ ነው? ሰው ማወቅ ያለበት ጉዳይ ይኖር ይሆን? መጠንቀቅስ የሚያስፈልግባቸው አካባቢዎች አሉ? የሚሉ ጥያቄዎችን አንስቶ ሲያበቃ በኢትዮጵያ ብሔራዊ ሚቴሮሎጂ ኤጀንሲ ሚቴሮሎጂስቱን አቶ ዳዲሞስ ወንደፍራውን ጠየቀ። አቶ ዳዲሞስ ወንደፍራው ደግሞ የወቅቱን ባህሪ በማብራራት ጀመሩ። እሺ፣ በአሁኑ ጊዜ እንግዲህ ያለውን የአየር ሁኔታ ስንመለከት መጀመሪያ አሁን ላይ ያለንበት ወቅት ከየካቲት እስከ ግንቦት ያለው ወቅት በልግ ወቅት ይባላል። ይህም እንግዲህ በዚህ ወቅት በመደበኛ ሁኔታ ዝናብ የሚያገኙት የሀገሪቱ የደቡብ፣ የደቡብ ምዕራብ፣ የመካከለኛው፣ የምስራቅ እንዲሁም የሰሜን ምስራቅ የሀገሪቱ ሕዝቦችን ጨምሮ በነዚህ በዚህ ወቅት ውስጥ ዝናብ ያገኛሉ። ያው የዝናቡ ማጀማመር ከየካቲት አጋማሽ ጀምሮ ከደቡብ ምዕራብ ያገሪቱ አካባቢዎች ላይ የሚጀምር ሲሆን ቀስ በቀስ እየተስፋፋ ወደ ሰሜን ምስራቅ ይሄዳል። ከዛም ወደ ምስራቅ የሚያገኙ ክፍሎችም እየተስፋፋ ይሄዳል ማለት ነው። በዚህም በተጨማሪ ከመጋቢት አጋማሽ በኋላ የደቡብ ምስራቅ የሀገሪቱ ቆላማ ስፍራዎችም የሶማሌ የሀገሪቱ አካባቢዎች ማለት ነው ዝናብ የማግኘት ሁኔታ ይኖራቸዋል ማለት ነው። በመደበኛ ሁኔታ ትንበያችሁን እየገባሁኝ ወደ ዌብሳይታችሁ ሳይ አብዛኛው የሀገሪቱ ክፍሎች ዝናባማ መሆናቸውን የሚያሳዩ ጥቆማዎችን ነው የማየው እና ይሄ ትንበያችሁ ምን ያህል እየያዘ ነው? ሁለተኛ ጊዜውን የጠበቀና የተስተካከለ ዝናብስ ነው ወይ የጣለ ያለው? አሁን የእኛ ትንበያ መጀመሪያ የበልግ ወቅት ከመግባቱ በፊት የብሔራዊ ሜትሮሎጂ ኤጀንሲ የበልግ ወቅት ነው ወይም ደግሞ አጠቃላይ የአራቱን ወር ትንበያ ሰጥቷል። በዛ ላይም እንግዲህ በእነዚህ በበልግ ዝናብ ጠቃሚ የሆኑ የሀገሪቱ አካባቢዎች ላይ ጥሩ የሚባል ዝናብ ወይም ደግሞ መደበኛና ከመደበኛ በላይ የሆነ ዝናብ እንደሚያገኙ ነው የተሰጠው። ሆኖም ግን በዚህ ወቅት ውስጥ ደግሞ ደረቅ ሰሙናቶችም እንደሚኖሩ የብሔራዊ ሜትሮሎጂ ኤጀንሲ አጠቃላይ የበልጉ መግቢያ ላይ በሰጠው ትንቢያ ላይ ሰጥቷል። ከዛ በተጨማሪ እንግዲህ የብሔራዊ ሜትሮሎጂ ኤጀንሲ የየአንድ ቀን የሶስት ቀን የአስር ቀን እንዲሁም ደግሞ የወር ትንቢያ ይሰጣል። እንዳልከውም እነዚህን ትንበያዎች በዌብሳይታችን ላይ በየጊዜው ፖስት እናደርጋለን። አሁንም የተሰጠው ትንበያ እንግዲህ ባለፉት ቀናቶችም የነበረውን ሁኔታ ስንመለከት በተለይም የደቡብ፣ የደቡብ ምዕራብ፣ የመካከለኛው፣ የምስራቅ እንዲሁም የሰሜን ምስራቅ ክፍሎች መጠኑ ይለያይ እንጂ ከቦታ ቦታ ዝናብ አግኝተዋል። ሆኖም ግን የበልግ ወቅት አንድ ባህሪው ምንድን ነው? የመለዋወጥ ወይም ደግሞ ኤራቲክ ባህሪ ያለው ያማለ ምንድን ነው በደረቅ ሰሞናቶች የሚከሰቱበት ወቅት ነው ማለት ነው። ከዚህ አንጻር የነበረው የዝናብ ሁኔታ ባለፉት ወቅቶች ላይ ዝናባማ አማሶሽን በአንዳንድ አካባቢዎች ላይ ሰጥተናል። ያም ሁኔታ ከነባራዊ ሁኔታ ጋር የተጣጣመ እንደነበረ ነው። እነዚህ ደረቅ አካባቢዎች ወይም ደግሞ ከተጠበቀው የዝናብ መጠን በታች አግኝተዋል የሚባሉ አካባቢዎች አሉ። አሁን ወይም ጨርሶ ነው ያልዘነበባቸው መዝነብ ሲገባው አካባቢዎች ካሉ እኛ የዝናብ ሁኔታ የምናወዳደረው እንግዲህ በቦታ እና በመጠን እንዲሁም በስርጭት አንጻር ነው የምናየው ለምሳሌ ባሳለፍ ነው አስር ቀናት ወይም ደግሞ ከማርች አስራ አንድ እስከ ሀያ የነበረውን የዝናብ ስርጭት ስንመለከት በአብዛኛው የበልግ ዝናብ ጠቃሚ የሆኑ የሀገሪቱ አካባቢዎች ላይ መደበኛ እና ከመደበኛ በላይ የሆነ ዝናብ ነበር የተመዘገበው። ከዛ በፊት ደግሞ የነበረውን ለምሳሌ ማርች ፈርስት ቲኬድ ከማርች አንድ እስከ አስር የነበረውን የዝናብ ስርጭት ደግሞ ስንመለከት የ ደቡብ የደቡብ ምዕራብ፣ የመካከለኛው፣ የምስራቅና እንዲሁም ጥቂት የሰሜን ምስራቅ ያገዞች ከመደበኛ በታች የሆነ ዝናብ ነበር የነበራቸው። ይሄ በየካቲት የመጨረሻ ሳምንትና በመጋቢት የመጀመሪያ ሳምንት አካባቢ ያለው ጊዜ ማለት ነው። አዎ ወደ አማርኛው ስናመጣው እንደዛ ማለት ነው። ይሁን እንጂ አማራ፣ ትግራይ፣ ጋምቤላ፣ ምዕራብ ኦሮሚያ እንዲሁም ቤንሻንጉል ጉሙዝ ጨምሮ መደበኛና ከመደበኛ በላይ የሆነ ዝናብ እንደነበራቸው ነው የሚያመለክተው። በደቡብ አካባቢና አሁን በጠሩልኝ አካባቢዎች የድርቅ ሁኔታዎች እንደሚስተዋሉ እንደውም የረሀብ አዝማሚያ ሁሉ እዛ አካባቢ እንዳለ የሚሰማ ነገር አለና የእናንተ መስሪያ ቤት እንዴት ነው ይሄንን በቅርብ ይከታተለዋል? ይህን ሁኔታ ይህን ሁኔታ ማለት የድርቅ ወይም ደግሞ የረሃብ አዝማሚያ ይኑር አይኖር በእኔ በኩል የማውቀው ነገር ባይኖርም፣ ከዝናብ አንጻር ግን ስንመለከት በእነዚህ አካባቢዎች ላይ የበልግ ዝናብ አጀማመሩ መደበኛውም ፈር ተከትሎ ነው የጀመረው። ሆኖም ግን የዝናቡ ስርጭት ተለዋጭ ነው፣ ኤራቲክ ባህሪ እንደነበረው ነው። ምን ማለት ነው? ይመጣል ይሄዳል ማለት ነው። ግን ይመጣል ይሄዳል። ያ ማለት ግን ራብ ወይም ደግሞ ደረቅ ሆኗል ማለት አይቻልም። እንደ ማስጠንቀቂያ መውሰድ ይቻላል። ይሄንን የእናንተን ትንተና እንግዲህ የመጮቹ ቀናቶች የሚኖረውን የሁኔታ ስንመለከት የዝናቡ ስርጭት በተለይም ከሰሜን የሀገሪቱ አጋማሽ ላይ አንጻራዊ በሆነ መልኩ በመጠንም ሆነ በስርጭት ይቀንሳል ማለት ነው። ይሄ ጤናማ ነው ቀናት ያ ማለት ምንድን ነው? ከመደበኛ ከሚያገኙት አነስተኛውን ዝናብ ያገኛሉ ማለት ነው። ያ ማለት ደግሞ ምንድን ነው? በእነዚህ አካባቢዎች ላይ በሰሜን ሀገሪቱ አጋማሽ ላይ የዝናቡ ሁኔታ ሲቀንስ፣ ደረቅ ጸሐያማና ሞቃታ የሚያየው ሁኔታ ይስተዋላል። ይህ ማለት ግን ምንድን ነው? ረጅም ጊዜ ቀጣይነት አይኖረውም። ተመልሶ ደግሞ የበልግ ወቅት ካራክተር ስለሆነ ተመልሶ ደግሞ የደመና ሽፋን መጨመር ና እርጥበት በአየር ውስጥ መጨመር ስለሚመጣ የተወሰነ ድራይስ ቤል ከተፈጠረ በኋላ ደግሞ ዝናብ የማግኘት እድል ይኖራቸዋል ማለት ነው። በባለሙያዎቹ ቀናት የተሻለ የዝናብ ስርጭትና የተሻለ የደመና ሽፋን የሚኖራቸው የደቡብ፣ የደቡብ ምዕራብ እንዲሁም የምስራቅ ሀገሪቱ ክፍሎች የተሻለ የዝናብ ስርጭትና የደመና ሽፋን እንደሚኖራቸው ነው የሚጠበቀው። ይህንን መዋዠቅ ወይም ደግሞ ይሄ መጪውን አዝማሚያ እንዴት ነው የሚገመግሙት? በአብዛኛው የበልግ አመቶች የሚጠበቅ ነው ወይም ደግሞ የሚከሰት ነገር ነው በመሀል በመሀል የደረቅ ሰሞናቶች የመከሰት ሁኔታ። ሆኖም ግን አሁን ላይ ያለው ግሎባሊ ወይም ደግሞ ሪጂናል ላይ ያለውን የትንበያ ሴክተሮችንም የእኛንም አካተን ስንመለከተው የአሁኑ በልክ ሁኔታ ቀሪዎቹ ራሶች ላይም የሚኖረው የዝናብ ስርጭት ከመደበኛው ጋር የተቀራረበ ስለሆነ፣ ሆኖም ግን በዚህ በደረቅ ሰሞናቶች መፈጠር ምክንያት ሊፈጠር የሚችል አሉታዊ ተጽዕኖ የሚኖር ከሆነ ህብረተሰቡ የሚያገኘውን ዝናብ በአግባቡ መጠቀም የውሃ ማቆር ሞይስቸር ኮንዘርቬሽን ሲስተም በመጠቀም የእርጥበት መያዣ ስርዓት ማለት ነው። እሱ እሱን በመጠቀም በአግባቡ መጠቀም ይቻላል ማለት ነው። ምንድን ነው? እነዚህ አካባቢዎች የበልግ ሰብል አብቃይ ስለሆኑ ሰብሉ ከተዘራ በኋላ ደረቅ ሰሞናቱ ረጅም ከሆነ በሰብሉ ያሉታዊ ተጽዕኖ ሊፈጥር ስለሚችል እነዚህን ቀናቶች ደግሞ ለመታደግ እነዚህን አይነት መንገዶች የሚጠቀሙ የተሻለ ነው ብለን እንገምታለን። ሆኖም ግን እንደዚህ የከፋ ድራይ ስፔል ረጅም የሆነ ደረቅ ሰሞናት አይጠበቅም። አሁን ባለው ጊዜ ሰው ሊያስብ ይገባዋል፣ ሊጠነቀቅ ይገባዋል የሚሉት ነገር አለ። መሪ ከግብርናው አንጻር በመጪዎቹ ቀናት የሚኖረው የአየር ሁኔታ ወይም ለአንድ ሳምንት ያለ የሚኖረው የአየር ሁኔታ ካለፉት ቀናቶች በይበል ደረቅ ፀሀያማ ና ሞቃታማ የአየር ሁኔታ በአብዛኛ ግርቶች ላይ እንደሚያመዝን ነው የሚጠበቀው ይህም ሁኔታ በተወሰነ መልኩ ለበልግ እርሻ እንቅስቃሴ ማሳ ዝግጅትም ሆነ ለዘር ጊዜ፣ ሁለተኛ ሶስተኛ ደግሞ ተዘርቶን በመብቀል ላይ ላሉ ሰብሎች በተወሰነ መልኩ አሉታዊ ተጽዕኖ ሊፈጠር ስለሚችል አርሶ አደሩ ና ከአርሶ አደሩ ጋር የሚሰሩ የግብርና ባለሙያዎችን ይህንን ሁኔታ አሉታዊ ተጽዕኖ ሊፈጥር ስለሚችል ውሃ መቆር የእርጥበት የሚያዝ ቾሽኖችን በመጠቀም ለአርብቶ አደሩ ና ለከፊል አርብቶ አደሩ ይህን ኢንፎርሜሽን በማስተላለፍ መታደግ እንደሚቻል ነው። በመድናችን አዲስ አበባ ለሚኖሩ ህብረተሰቦች ደግሞ እንዲኬት የምናደርገው ምንድን ነው? የእኛን ኢንፎርሜሽን በአግባቡ ቢጠቀሙበት ተጠቃሚ እንደሚሆን ነው። አዲስ አበባ ብቻ ነው ወይስ ሌሎች ከተሞችና ሌሎችም ከተሞች ላይ የሚኖሩ ህብረተሰቦች ማለት ነው? እንደውም እነሱ ደግሞ የምንሰጠውን ትንበያ የአየር ሁኔታ ትንበያ በአግባቡ ቢጠቀሙበት እኛ የምንሰጠው ትንበያ አኩሬሲ ወጤች ጥሩ ስለሆነ ያን በአግባብ ይጠቀሙበት። ስለዚህ መጪውም ቀናቶች ደረቅ ፀሐይማና ሞቃታማ ስለሆነ በከተማ ውስጥ የሚኖሩ ህብረተሰቦች አንድ አለባበሳቸውን ከአየር ሁኔታው ጋር የተጣጣመ ቢሆን ብለን እንጠቁማለን። ከዛ ውጪ ደግሞ ከደረቅ ፀሐይማና ሞቃታማ የአየር ሁኔታ ጋርም ተያይዞ ከዚህም ጋር ተያይዞ የሚመጡ በሽታ ውጣሉ የእኛ መስሪያ ቤት የሚሰራበት ከኤድስ ጋር ተያይዞ ሌላ ክፍልም ቢሆን ከማሌሪያ ጋር የተያዘ ነው። ከወባ ጋር ተያይዞ ለወባ መራባትና መሰራጨት አመቺ የሆነ ሲሽን በልግ የበልግ ወቅት ከፍተኛ አስተዋጽኦ አለው። ምንድን ነው በመሀል ድራይ ስፔስ የሚሆን የቴምፕሬቸር መጨመር፣ ሁለተኛ ደግሞ ከፍተኛ መጠን ያለው ዝናብ መኖርና ውስጥ የሚኖረው እርጥበት ወይም ደግሞ ርላይ ኮሚዲቲ የምንለው ከፍ ማለት የእነዚህ ሶስቱ ነገሮች ለወባ ስርጭት መስፋፋት አመች ሁኔታ ስለሚፈጥሩ እነዚህ ወባ የሚስፋፉበትና ወይም ደግሞ ስርጭታቸው ከፍ ያለ አካባቢ ላይ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ነው። እንዴት የምናደርግ እንደዚሁም እንደ ጉንፋንና የመሳሰሉ እንደዚህ በደቂቅ ተዋሲያን ነገሮችም ከሙቀቱ ጋር ተያይዞ ሊኖሩ ስለሚችሉ ተገቢውን ጥንቃቄ እንዲያደርጉ ነው አድቬስ ምናደርጉ። አቶ ዳዲሞስ ወንዲፍራው በኢትዮጵያ ሜቴዎሮሎጂ ኤጀንሲ ሜቴዎሮሎጂስት፣ እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለሰጡኝ ማብራሪያ። እኔም አመሰግናለሁ።